ከኤስቤስ አማርኛ ጋር ነዎት። እንደምናመሽታችኋል። ዜና እናሰማለን። በቅድሚያ ዋና ዋና ዜናዎቹን አውስትራሊያ ከኢትዮጵያ ጋር እንድትቆም ኢትዮጵያውያን አውስትራሊያውያን በዛሬው እለት ባካሄዱት ሰላማዊ ሰልፍ ጠየቁ በኒው ሳውት ዌልስ በሳምንቱ መጨረሻ ቀናት ከባድ የአየር ጠባይ እንደሚስተናገድ ተነገረ። ባስኬትቦል አውስትራሊያ ለጥቁር አትሌቶች ያለው ቦታ አነስተኛ ነው ተባለ። የሚሉት የምሽቱ ዋና ዋና ዜናዎቻችን ናቸው። ዜና በዝርዝር ከምሽቱ ዜና ጋር ማርታ ጸጋው ነኝ። የኮሮና ቫይረስ ክትባትን ለመውሰድ በሚፈልጉ ደንበኞች ጥያቄ የሕክምና ተቋማት መጨናነቃቸውን የፌዴራል መንግስት አስታወቀ። የየአካባቢው የጤና ተቋማት በአውስትራሊያ የክትባቱን መሰጠት ተከትሎ በርካታ ጥያቄዎች እንደቀረቡላቸው ማስታውቀዋል። ግሬግ ሀንድ ከፌዴራል ጤና ቢሮ ለስካይ ኒውስ እንደገለጹት የመንግስት እቅድ አውስትራሊያውያን የመጀመሪያውን ዙር ክትባት በኦክቶበር መጨረሻ እንዲያደርጉ ነውሚእስከ ዛሬው ዕለት ድረስ 1 ሚሊየን የሚሆን ክትባትን ሰጥተናል 570 የሚሆኑ የአረጋውያን መጦሪያ ቤቶች እንዲሁም 50 ሺህ የሚሆኑ አረጋውያንን አዳርሰናል የሚቀጥለው ደረጃ ዕድሜያቸው ከ ሰባ ዓመት በላይ የሆኑ ዜጎችንና ከፍተኛ ተጋላጭ በሚባሉ የስራ መስኮች የሚሰሩ የነባር ሕዝቦችና አረጋውያንን እንዲሁም የአካል ጉዳተኞችንና ሌሎችንም የጤና ችግር ያሉባቸውን ማዳረስ ነው ብለዋል። በአንድ የአረጋውያን መጦሪያ ቤት የሚኖሩ ነዋሪን ያለፈቃዳቸው የኮሮና ቫይረስ ክትባትን የሰጡ ነርስ ከስራቸው ለቀቁ። በደቨንፖርት ነዋሪ የሆኑት በስህተት ክትባቱ ከተሰጣቸው በኋላ ሊፈጠሩ የሚችሉትን ችግሮች ለመከላከል በሐኪሞች ክትትል ውስጥ እንዳሉም ተገልጿል። የአረጋዊው ቤተሰብ ሁኔታው ተገልጾላቸው የይቅርታ መልእክትም ተልኮላቸዋል። ክትባቱንም የከተቡት ነርስ ከስራቸው እንዲለቁ ተደርጎ ጉዳዩ በመጣራት ላይ ይገኛል። የፌዴራል ሆም አፌር ሚኒስትር ፒተር ዳተን አውስትራሊያ ዜጎችን ወደ ሌሎች አገሮች በግዴታ የመመለስ ፖሊሲዋን እንደሚደግፉ አረጋገጡ። ይህም የሆነው የ15 ዓመት የኒውዚላንድ ዜጋን ወደ አገሩ እንዲመለስ ከተደረገ በኋላ ነው። የብሔራዊ ኮሚቴው በጊዜያዊ ሁኔታ ሰዎችን የማስገባት ሂደትን በተመለከተ በካምብራ ስሚ ጀምሯል። ሚስተር ዳተን አውስትራሊያ ያላት ፖሊሲ ለአውስትራሊያውያን አመቺ የሆነና ለአገሪቱም ጠቃሚ መሆኑን ገልጸዋል። የኒው ሳውዝ ዌልስ ደቡባማ ዳርቻ አካባቢ ለሕይወት የሚያሰጋ የአየር ጠባይን እንደሚያስተናግድ የሜትሮሎጂ ቢሮ አስታወቀ። ለነዋሪዎቹም የመጪዎቹን የረፍት ቀናት ከቤታቸው እንዳይወጡ ማስጠንቀቂያ የተላለፈ ሲሆን የአደጋ ጊዜ ሰራተኞችም በተፈጠሩት የጎርፍ መጥለቅለቆች ሳቢያ ከፍተኛ የስራ ጫና እንደበዛባቸውም ተናግረዋል። ከፍተኛ የአየር ትንበያ ባለሙያ የሆኑት አጋታ ኤምልስኪ እንደገለጹት በጎርፉ የመጥለቅለቅ ጋ እስከ ቅዳሜ ድረስ የሚቀጥል ሲሆን ከፍተኛው ዝናብም ወደ ደቡብ ሊዛመት ይችላል ብለዋል። የሲድኒ ነዋሪዎች ቅዳሜን በጣም መጠንቀቅ ይኖርባቸዋል። መኪናዎችን የመንዳት ሀሳብ ካላቸውም መቀየር ይኖርባቸዋል። እንደ እውነቱ ከሆነ ላለፉት ጥቂት ቀናት ያየነው የዝናብ መጨመር ሲሆን በነገው ዕለትም ከባድ እንደሚሆን ይጠበቃል ሲሉ አስጠንቅቀዋል። ባስኬትቦል አውስትራሊያ ለጥቁር ተጫዋቾች ያለውን አነስተኛ ቦታ ማሻሻያ እንደሚያደርግ አስታወቀም። የአውስትራሊያ የሰብአዊ መብት ኮሚሽን አስተዳደሩን በተመለከተ በአገር አቀፍ ደረጃ ግምገማ እንዳደረገበትም ታውቋል። በተገኘው ውጤት መሰረትም ባስኬትቦል አውስትራሊያ የነጮች ወጣቶች ክለብ እንደሆነና ለሌሎች ብዙም እድልን የማይሰጥ መሆኑን አረጋግጧል። በነገ ዕለት በአውስትራሊያ ዋና ዋና ከተሞችና በመዲናችን አዲስ አበባ የሚኖረውን የአየር ትንበያ ስንመለከት በነገ ዕለት በሜልበርን በአብዛኛው ፀሐይ ይሆናል፣ 26 ዲግሪ ሴንቲግሬድ፣ ሆባርት በከፊል ደመናማ 23፣ ካንብራ ዝናባማ 19፣ ሲድኒ ዝናባማ 22፣ ኒውካስትል ዝናባማ 25 ዲግሪ ሴንቲግሬድ፣ ብሪዝበን ዝናብ ሊጠል ይችላል፣ 28 ዲግሪ ሴንቲግሬድ፣ እንዲሁም ዳርዊን አውሎ ነፋስ የቀላቀለ ዝናብ ይኖራል፣ 32 ዲግሪ ሴንቲግሬድ። እንዲሁም የመዲናችን የአየር የመዲናችን የአዲስ አበባ የአየር ጠባይ ከፍተኛው 27 ዝቅተኛው 8 ዲግሪ ሴንቲግሬድ ይጠበቃል። ወደ ውጭ ምንዛሬ ዜና ስናልፍ አንድ የአውስትራሊያ ዶላር 31 ነጥብ 38 አንድ የአሜሪካ ዶላር 40 ነጥብ 25 እንዲሁም አንድ ዩሮ 48 ነጥብ 06 የኢትዮጵያ ብር ተመንዝሮ ውሏል። የሰአቱ ዜና በዚያው በቃ። ላይክ ያድርጉ፣ ያጋሩ፣ አስተያየትዎን ይስጡ። ኤስፔስ አማርኛ በፌስቡክ